የኦሮሚያ ልዩ ዞን የአዲስ አበባ ከተማ መስተዳደር በሰንዳፋ ከተማ በአንድ ቢሊዮን ብር በላይ ባስገነባው የደረቅ ቆሻሻ ማጠራቀሚያ እንዳይጠቀም በአካባቢው የሚኖሩት አርሶ አደሮች መከልከላቸው ካሳለፍነው ሳምንት ጀምሮ የመነጋገሪያ ርዕስ ሆኗል። የአዲስ አበባ ከተማ መስተዳደር ሰንዳፋ ሳኒተሪ ላንድ ፊል በሚል ባስገነባው የደረቅ ቆሻሻ ማጠራቀሚያ ላለፉት ሰባት ወራት ስትጠቀምበት እንደቆየ የአገር ውስጥ መገናኛ ብዙኃን አመልክቷል። ይሁንና የዚሁ የደረቅ ቆሻሻ ማጠራቀሚያ ጉዳይ ከነዋሪዎች ቁጣ ካስነሳ በኋላ በኋላ የአዲስ አበባ ከተማ አስተዳደርና የኦሮሚያ ክልል ውይይት ቢያካሂዱም ስምምነት ላይ አለመድረሳቸው፣ በመጨረሻም አዲስ አበባ ከተማ አስተዳደር ሌላ አማራጭ ቦታ ለመፈለግ እንደተገደደ ነው የተሰማው። ሁለቱም መስተዳደሮች ሳይወያዩና ሳይስማሙ እንዴት ወደ ደረቅ ቆሻሻ ማጠራቀሚያ ግንባታውም ሆነ አጠቃቀም ውስጥ እንደተገባ ለማወቅ ሁለቱንም የመንግስት አካላት ለማናገር ያደረግነው ሙከራ አልተሳካልንም። ይሁን እንጂ በግል ተደራጅተው ካለፉት አምስት ዓመታት ወዲህ በደረቅ ቆሻሻ ማንሳት አገልግሎት ላይ የተሰማሩትን የሰርክ አለምና አስቻለው የደረቅ ቆሻሻ ማንሳት ማህበር ስራ አስኪያጅ አቶ አስቻለው ባዬ ጉዳዩ እንዴት እንደሚመለከቱት እና የተወሰደው እርምጃ ምን አይነት ተጽዕኖ እንዳለው አነጋግ ይነግራቸው ነበር። አቶ አስቻለው ያው ከዛ አካባቢ ለምንድን ነው ብለን እኛም ጥያቄ ስናነሳ ነበረ። ያው ይሄ አካባቢ ለአንድ ፊሊ የሚሰራው የአየር ማረፊያ ነው። ስለዚህ ለእናንተም ነገር የስራ እድል ይኖራቸዋል፣ ከእናንተም አልፎ ልጆቻቸው የስራ እድል ያገኛሉ ብለው አታለውም ያደረጉ ነው የሚሉት የአካባቢ ነዋሪ። እንደሚለው እንግዲህ እንደ ሀገራት ሊሰማ የሚገባል ይገባል የኔባይነት ደግሞ ኃላፊነት ሊሰማን ኃላፊዎችን በ ሁኔታ ያለውን ነገር መገንዘብ ነበረባቸው። ከህዝቡ ጋር ማማከር ነበረባቸው። የአዲስ አበባ መስተዳደር እና በሰንዳፋ ነዋሪዎች መሀል የተፈጠረውን ችግር ለህብረሰቡም ሆነ ለግል ደረቅ ቆሻሻ አገልግሎት ለሚሰጡት ግልጽ አላደረገም የሚሉት በዚህ ስራ በግል የተሰማሩት አቶ አረጋ አብርሃ፣ በስራችን ላይ ተጽዕኖ አሳድረዋል ይላሉ። ምንድነው? ምንድን ነው አንድ የከስተመር መጨቃጨቅና ብዙ አልተገነዘበውም ህብረተሰቡ ስላልተገነዘበው እንዲነሳላቸው ይፈልጋሉ። ሁለተኛ ደግሞ መኪኖቻችን ቆሳሳ ምንጭ ነው ቁመዋል። ሶስተኛ ነገር ደግሞ ምንድን ነው ሰራተኛ ሳይሰሩ ወይም እኛ መናገኝ ነገር ሳይኖር ለክፍያና ለአገልግሎታቸው የሰራተኞችን ማሰናበት አልቻልንም። ይሄን ይህን ተጽዕኖ አድርጓል። አቶ አስቻለው በሁለቱ መስተዳድር መካከል በተፈጠረው ንትርክ እያጋጠማቸው ያለውን ችግር ለማስወገድ ይቻል ዘንድ ቀጣዩን ሀሳብ አቅርበዋል። በላይ ነው እየሆነ ያለው አሁን ለአንድ ፊሉ ወደዚህ ረቢ የሚባለው ቦታም በጣም ጠባብና በቀን ተሽከርካሪዎች አንድ ቢያጀ ቢበዛ ሁለት ቢያጀ እየሰሩ ነው ያሉ። ስለዚህ በጣም በሽታዎች እየተስፋፉ ነው። ይሄ አጻራቂ ነገር ያለው ምንድን ነው? እኛ እንደ ሀገር እንደ ዜጋ፣ ሁሉም ነሱ ተጠብቆለት መደረግ ያለበት በጥናት የተደገፈ ስርአት ይሰራ ነፍ ይሆናል ብ የማስበው እንደራሴ ማለት ነው። አንዳንድ የደረገጻችን ተከታታዮች ይህ የቆሻሻ ማጠራቀሚያ ቦታ ሲገነባ የሚመለከታቸው አካላት የት ነበር ነበሩ ሲሉ ሌሎች ደግሞ ይህ መጀመሪያ ለኢንዱስትሪ ዞን ታቅዶ ነበር የተባለውን መሬት ለአዲስ አበባ ቆሻሻ መጣያ ማድረግ ለአካባቢው ሕዝብ ያለውን ንቀት በግልጽ ያሳየበት ውሳኔ ነው ሲሉ ተችተዋል። በአዲስ አበባ የሚመነጭ ቆሻሻ እዛው አዲስ አበባ ውስጥ ቦታ ተፈልጎለት እንዲወገድ ማድረግ ይገባል ሲሉም አስተያየታቸውን ሰንዝረዋል።